ደቡብ ሱዳን ለአፍሪካ ሕብረት አባልነት ማዋጣት ያለባትን ገንዘብ ባለመክፈሏ ድርጅቱ ድምፅ የመስጠት መብቷን አግዷል። ሀገሪቱ አልከፈለችም የተባለው መዋጮ 9 ሚሊዮን 191 ሺህ ዶላር መሆኑን ጀምስ ባቲ ባጠናቀረው ዘገባ ገልጿል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች አሰናድታቸዋለች። አዲስ አበባ ያለው የደቡብ ሱዳን ኤምበሲ ባለፈው እሮብ ለሀገሪቱ የውጭ ጉዳይ ሚኒስቴር በላከው ደብዳቤ ደቡብ ሱዳን ለአፍሪካ ሕብረት ማዋጣት ያለባትን 9 ሚሊዮን 191 ሺህ ዶላር ባለመክፈሏ ድርጅቱ ድምፅ የመስጠት መብቷን እንደነፈጋት ስለ ሀገሪቱ መንግስት አስታውቋል። በዚህ ምክንያትም ደቡብ ሱዳን ባለፈው ማክሰኞ በተደረገው የአፍሪካ ህብረት ስብሰባ ላይ እንድትገኝ እንዳልተፈቀደላት ታውቋል። የአሜሪካ ድምፅ የደቡብ ሱዳን ማስታወቂያ ሚኒስቴር ማይክል መኪውን ስለ ጉዳዩ ትላንት እሁድ ጠይቃቸው ኮቪድ-19 ይዟቸው ታመው ስለነበረ ስለገዳው ገዳው የሚያውቁት ነገር እንደሌለ ገልጸዋል። ኢነፍ ፕሮጀክት በተባለው ተቋም የፖሊሲ ጉዳይ ምክትል ስራ አስኪያጅ ብራያን አዴባ ግን ደቡብ ሱዳን መዋጫዋን አልከፈለችም ቢባል አያስገርመኝም ብለዋል። ደቡብ ሱዳን የነዳይ ዘይት አምራች ሀገር ብትሆንም በኦፊሴል በሚደረግ የሙስና ተግባር ምክንያት የገንዘብ ችግር አለባት ብለዋል። የደቡብ ሱዳንን ጉዳይ ስንከታተል ለቆየነው ሰዎች ይህ የሚያስገርም ነገር አይደለም። ደቡብ ሱዳን በገንዘብ በኩል ችግር ያለባት በውጭ ብቻ ሳይሆን በአገር ውስጥም ጭምር ነው። በአሁኑ ወቅት ለምሳሌ የደቡብ ሱዳን የመንግስት ሰራተኞች ለአምስት ወራት ያህል ክፍያ አላገኙም። ስለሆነም ደቡብ ሱዳን ውስጥ የገንዘብ እጥረት በቀጣይነት ያለ ነገር ነው። ደቡብ ሱዳን የነዳጅ ዘይት አምራች ሀገር ብትሆንም በውጭ ሀገራት ከሚሸጠው የነዳጅ ዘይት ሀብት የሚገኘው በሚሊዮኖች ዶላር የሚቆጠር ገቢ ዓይን ባወጣ ሙስና እንደሚዘረፍ ብራይን አዴባ ጠቁመዋል። የአገሪቱ ባለስልጣኖች እጃቸውን በሀገሪቱ ካዝና እያስገቡ ያፍሱታል። የመንግስትን ገንዘብ እየዘረፉ ለግል ጥቅማቸው ያውሉታል። በዚያ ምክንያትም በሀገሪቱ የገንዘብ እጥረት እየተፈጠረ ለመንግስት ሰራተኞች የሚከፈል ገንዘብ እንኳ አይተርፍም። የአፍሪካ ህብረትንና የምስራቅ አፍሪካ የልማት ትብብር በይነ መንግስታትን ለመሳሰሉት ዓለም አቀፍ ተቋማት መክፈል ያለባቸው ገንዘብም ለመክፈል ይቸገራሉ። አዲፋ አያይዘውም በሀገሪቱ ተቆጣጣሪዎች ስራቸውን ለመስራት የሚችሉበት ሁኔታ እንደሌለ ገልጸዋል። አዴባ በሀገሪቱ ስላለው የሰላም ሂደት ሲናገሩም በአሁኑ ወቅት የብሔራዊ አንድነት መንግስት በመመስረቱና በክፍላተ ሀገር አከፋፈል ላይ ስምነት በመደረጉ በፊት ከነበረው የተሻለ ቢሆንም የጸጥታው ጉዳይ አተገባበርን በሚመለከት ችግር አለ። በሙስናው ምክንያት በተፈጠረው የገንዘብ እጥረት ምክንያትም የሀገሪቱን ስራ ማንቀሳቀስ አልተቻለም በማለት አዴባ አስገንዝበዋል።